ولكن هذا يجب ان يكون لدينا مكان لدينا مكان لدينا مكان لدينا مكان لدينا مكان لدينا مكان لدينا مكان لدينا مكان لدينا مكان

إلى هنا إلى هنا إلى هنا إلى هنا إلى هنا إلى هنا إلى هنا إلى هنا إلى هنا إلى هنا إلى هنا إلى هنا إلى هنا إلى هنا የአባ አካላዊ ቃል እየሱስ ክርስቶስን በወለደችልን በድንግል ማርያም ሆነልን፣ ተደረገልን። ድንግል ማርያም ናት ከትላንት ዛሬ ግረምዳት፣ ስሟን ማርያም ብሎ ጠራት። በእንግዳ ልማድ እቤትን የመጣ እንግዳ በስሟ አይጠሩት ያደረ የዋልን ድሆን ግን ስሙን ጠይቆ በስሙ እንዲጠሩት ነው። አንድም ማርሃን ማለት ፀጋ ሀብት ማለት ነው። ለጊዜው ለእናት ለአባቷ ፀጋ ሀብት ሁና መጥታለች። ፍጻሜው ግን ለሁላችን ጸጋ ክብርን ለማሰጠት የተፈጠረች ናትና አንድ ፍጽምት ማለት ነው። ለጊዜው መልካቀላል ከደም ግባት አስተባብራ ይዛ ተገኝታለች። ስሳኑ ግን ንጹሕ ስጋ ከንጹሕ ሕሊና ከንጹሕ ነፍስ የተባበረላት ለዚህ የታደለች ማለት ነው። በንጹሕ ስጋ በንጹሕ ነፍስ ፈጽም ትናትና አንድም ቤተ ስ- ቤተሰብ ወታሀሰብ ቤተ ይሁዳል

ታተግብሔል አንድም በዚህም ዕለት ከነገስታት ዳዊትን፣ ከመሳፍንት ኢያሱን፣ ከደናግን ኤልያስን አስከትላ ትመጣለች። እሱን በየቀኑ ባየው ባየው እየመሰለ ያመሰግናታል። ዳዊት ምንም ስለሆነ መንግስት ብትባል የዘውዳችን መገኛ የዘውዳችን አስገኝ የዘውዳችን መጀመሪያ መሆን አደቻለህም። ወቀዳሚ እያሱ ምንም መድኃኒት ብትባል የድህነታችን መገኛ የድህነታችን አስገኝ የድህነታችን መጀመሪያ መሆን አደቻለህም። ኤልያስ ምንም ግንግን ንጹህ ብትባል የልጻዮችን መገኛ የነጻችን አስገኝ የነጻችን መጀመሪያ መሆን አልተቻለህም። ይህ ሁሉ እኛን ለማዳን ሰው የሆነ የአብ አካላዊ ቃል በወለደችልን በድንግል ማርያም ሆንልን፣ ተደረገልን። ድንግል ማሪያም ናት። አንድም አክሊለ ምክሕነ አክሊሎሙ ለሰማዕት የሚባል ጌታ

አዳም ሶስት ጥንት ነውና አይፈጠር ብለው ነበር። ወንድ እኔ እያዘዋለሁ እኔ እዋሰዋለሁ አለ። ተፈጠረ በወደለ ጊዜም መጣ በኩር በግድ በዋስነቱ መጥቶ ሞተ እንጂ በፈቃዱ አልሞተም ብለዋልና የመጣ በሶስቱ ፈቃድ እንደሆነ ለማጠየቅ እስሙ ፈቃዱ ወይስ ወጣው ወመንፈስ ቅዱስ አለ ነው። እነዚህስ ምን ያለውን ይዞ ተነስተዋል ቢሉ በእርገተ ኢሳያስ ሰማይኩ እንዘ ይዞ እዚህ ላይ ጊዜ ወይ እንተ ሰባቱ ሰማያት ወርድ ላይ ሊሆ የመላከሞች ከሚለው አጠገብ የሚል አለ ያንን ይዞ ተነስተዋል እነዚህንም

Ağın ki bu bir

ሙሴ በኮሬብና በደብረ ሲና መሀከል ባለው ስፍራ በጎቹን አሰናድቶ ሲያበራ ራዕይ ተገለጸለት። ቁጥቋጦው ከእሳት እሳቱ ከቁጥቋጡ ነበልባሉ ከሐመልማሉ ሐመልማሉ ከነበልባሉ ተዋህዱ ነበልባሉ ሀመን ማሉን አያቃጥለውም፣ ሀመን ማሉ ደግሞ ነበልባሉን አያጠፋውም። ወቀርበ ይጠይቁ ይላል። ይህንንስ ቀርቦ መረዳት ይገባሉ ብሎ ልጆቹን ከፈረፈር ከፈረሰ ግን እንዲሉ አግብ ተዘግቶባቸው ሄዷል። ለጊዜው የሰው ገንዘብ ላቸውና ተመትተን እንዳይጠፉበት ነው። ፍጻሜው ግን

Üzülüyor eder Aleyküm Diyor ki Mevla Eytan Han Ulet ki Kavuştu şey olup bata Kalem verici olup İyisi Yarım olup yarım olup bata Ulet ki Dağıtta kaybetmek ki

ولكن يقولون ان من كوره كوره كوره

تفسيره لسنتين ما هو ملغيات؟ ملغياتي ملغياتي

لانه يجب ان يكون هناك اشخاص يجب ان يكون هناك اشخاص يكون هناك اشخاص يكون هناك اشخاص يكون هناك يكون ما اشخاص يكون هناك اشخاص ما لكم ደስ ይበልስ ولكن يجب ان يكون هذا المكان يجب ان يكون هذا منا، يجب ان يكون هذا المكان يجب ان يكون هذا المكان يجب ان يكون هذا المكان يجب ان يكون هذا المكان يجب ان يكون هذا المكان يجب ان يكون من المكان يجب

አሻግሮ ሲመለከት እናቱንና የሚወደውን ደቀ መዝሙሩን አየ። በዚህ ጊዜ አታልቅሽ፣ እነሆ ልጅሽ ብሎ እሱን ለእሷ እሱንም ከዛሬ ጀምሮ እርዳ፣ ታዛ፣ ጠብቃት ብሎ ለዋመከ እናትናት ብሎ ያደራ እናትነትን ያደራ ልጅነትን መስርቷል። ቅዱሳን ስን ከዚያ ቀን ጀምሮ ተቀብሎ በቤቱ አስራ አምስት ዓመት ሲያገለግላት ኖሯል። ዛሬ እኛም የቅዱሳን ስንስላ ሰልፈን ብንገኝ እመቤታችን ያደራናታችና ለምን?

Aynen bu Bu ne mi? O O ne O dedi? O o dedi? o ne dedi ki? bir şey

ولكن هذا هو مسؤول عن هذا المسؤول عن هذا

كبرت المثل وَإِنَا غيرنا نيكو ميزان وكما سنغوص كبيره سند ميكرو سند ميكرو سند ميكرو سند ميكرو سند ميكرو سند ميكرو سند ميكرو سند ميكرو سند ميكرو سند

An -an, an -an, Ooh, okay, I was already the I i what i i i i Çok çok kalplerde yokmuşum. Çocuklu çocuklu, benim matematiğim, evet sosyal olarak o kadar Ne münferat ne münferat ne münferat, olsun çocuklarla ilgili, o zamanki ortada ya na

አይቻልም። ምን ያስደንቃላ ብሎ

أهل الروح لربنا كل زرقاء النبي من جبه جواز الولاد يسوء في يوم في ያለውን ንጉሱ ናቡከደነጾር ነው።

የብር መልጉ ከወርቅ ቀጥሎ ነው። ከሱም ቀጥሎ የሚለው እሱ ነው። ወገቡ የብረት መሆኑ ጭኖች ነው። የብረት መልጉ ከብር ቀጥሎ ነው። ከሱም ቀጥሎ የሚለው እሱ ነው። ጭኑና ጭኑ ብረት መሆኑ እስክንድር ነው። ብለጥ ነው። እስክንድርም ሌላ ንጉሥ ነው። አንድ ብሎ ሸክላ አንድ ብሎ ብረት መሆኑ ሁለቱ ሀያላም ልጆቹ

بصا سنثوري تألو، يرد هناك،

ان جيرانك كثير هون انا استدعيناكم في كل من مش في

እስኪንገኝ ማለት ምን ብዙ ህግ እንደሆነና አብሮ ከሆነ ከመለማመት እንጂ ይህ ጥያቄ ቢጠየቅ አልነበረም። እሷም እኔስ ከቤተ ክርስቲያን ወስዳችሁ እጃችሁን ይዛችሁ እንደሆነ ነው እንጂ እንጃ ሳስበውም ፍርሃት ፍርሃት ይለኛል አለቻቸው። ከቤተ ክርስቲያን ወስደው ይዘው وماذا يقول لك ان يكون هناك من يكون هناك من يكون هناك من يكون هناك من يكون من يكون هناك من هناك من يكون هناك من يكون هناك من يكون هناك من من

Oneze feshinay ki lokun to tefete. Zume O

لانه يجب ان يكون هذا المكان هذا يكبر هناك مدينة أخرى، كانت هناك مدينة أخرى، أنا هناك مدينة أخرى، كانت هناك مدينة أخرى، كانت هناك مدينة أخرى، كانت هناك مدينة أخرى، كانت هناك مدينة أخرى، كانت هناك በሁለት ክንፋቸው ፊታቸውን ይጋርዳሉ፣ ግልጽ ፊትን ማየት ባህሪን ማመርመር አይቻልም ሲሉ፣ በሁለት ክንፋቸው እግራቸውን ይጋርዳሉ፣ ከቤት መቆም አይቻልም ሲሉ፣ አንድ ክንፋቸውን ወዲያ፣ አንድ ክንፋቸውን ወዲህ አድርገው ይታያሉ። ትምህርት ከሆነ ይህንን እኮ

في <applause> انا مش في انا مش خليل انا انا انا انا انا انا انا